ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልና አድማጮች፣ እንደምንላችሁ አምሽታችኋል። ዛሬ ሰኞ ሰኔ 8 2007 ዓ ም ነው። የማስተናገዳችሁ አዲሱ አበበነኝ ጽዮን ግርማ ፕሮግራሙን ትመራለች። ዛሬ አንድ ወጥ የሆነ ፕሮግራም ነው ያለን በወቅታዊውና በአነጋጋሪው የፊፋ ጉዳይ ላይ ሁለት የስፖርት ሙያተኞችን ከአድማጮች የተነሱ ጥያቄዎችን እንዲመልሱ ጋብዘናቸዋል። በቅድሚያ ግን ዜና። ጤና ይስጥልኝ፣ እንደምናመሻችሁ። ከምሽቱ አጫጭር ዜናዎች ጋር አሉላ ከበደ ነኝ። ዓለም አቀፉ ከፍተኛ የጦር ወንጀል ችሎት አይሲሲ በዘር ፍጅትና የጦር ወንጀል የሚፈልጋቸው የሱዳኑ ፕሬዚዳንት ኦማር አልበሽር በቁጥጥር ስር መዋል ይገባቸው እንዲሆን ጉዳያቸውን እያጣራ ባለበት በደቡብ አፍሪካ እንዲቆዩ ያዘውን አንድ የፕሬቶሪያ ፍርድ ቤት ቸል ብለው ወደ ካርቱም መብረራቸው ተዘገበ ሚስተር ባሽር በጆሃንስበርግ ደቡብ አፍሪካ በመካሄድ ላይ ባለው የአፍሪካ ህብረት ጉባኤ ለመሳተፍ በተጓዙበት ወቅት ነው። ዓለም አቀፉ የጦር ወንጀል ችሎት ይያዙልኝ ሲል የጠየቀው አይሲሲ በሱዳኑ መሪ ላይ ያቀረበው ክስ ከጦር ወንጀልና የጅምላ ዘር ፍጅት በተጨማሪ በሰብአዊ ፍጡር ላይ በተስፈጸመ በደል እንዲሁም እንደ አውሮፓውያን የዘመን አቆጣጠር በ2003 ዓ.ም በዳርፉር በተቀሰቀሰው ግጭት በተቃዋሚዎች ላይ ከፍተኛ ጥቃት ያደረሱትን የአረብ የአረብ ሚሊሻዎች እንዲረዱ ጦር ሰራዊት መላክን ይጨምራል። ደቡብ አፍሪካን ለቀው ከመውጣታቸው አስቀድሞ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ በተመሳሳይ አልባሽር በቁጥጥር ስር ውለው ህግ ፊት እንዲቀርቡ መጠየቃቸው ተዘግቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በሰጡት አስተያየት የዓለሙ ድርጅት ከፍተኛ የወንጀል የጦር ወንጀል ችሎት አይሲሲ ስልጣኑ መከበርና ውሳኔውም ተፈጻሚነት ሊያገኝ ይገባል ብለዋል። በየመን አንጃዎች መካከል የሚካሄድ እና በተባበሩት መንግስታት የተመራ የሰላም ድርድር ዛሬ በስዊዘርላንድ ጀመረ። የሰላም ድርድሩ የተጀመረው ሳውዲ መሩ የአረብ ሀገሮች ጥምረት በዋና ከተማይቱ ሰና በሁቲ ሙልሻዎች ላይ የተነጣጠረ የአየር ድብደባውን ትላንት ሌሊቱን አንስቶ ሳያቋርጥ በቀጠለበት በአሁኑ ወቅት ነው። የዩናይትድ ስቴትስ ጦር ሰራዊት በትላንትና እለት በሊቢያ ባደረገው የአየር ድብደባ ኢላማው የነበረው ከአልቃይዳ ጋር ቁርኝት ያለው ጽንፈኛ ቡድን መሪ ሞክታር ቤል ሞክታር መገደል አለመገደሉን በማረጋገጥ ላይ መሆናቸው ተገለጠ። አድማጮች የሰዓቱ አጫጭር ዘሬዎች እነኙ ነበሩ። በቀጥታ ወደ ዝግጅቱ ነው የምናልፈው። በፊፋ ዙሪያ ያቀረብነው ዝግጅት ለአድማጮች ጥያቄ ተልከውልናል። ከአድማጮች ማለቴ ነው። ለዚህ ጥያቄ ወይም ለአድማጮች ጥያቄዎች መልስ የሚሰጡት ከፈረንሳይ አቶ ፍቅሩ ኪዳኔ ከአዲስ አበባ አቶ ታደር ላይድነቃቸው ተሰማ ናቸው። እንግዶቹን የምናስተናግደውና የጥያ አድማጮችን ጥያቄዎች የምናቀርበው ከአዲስ አበባ ዘጋቢያችን እስክንድር ፍሬው ከእኔ ከአዲሱ አበበ ጋር። እስክንድር በወቅታዊ የስፖርት ጉዳይ ይጀምራል። በዚህ በፊፋ ጉዳይ የፊፋ የኮሚኒኬሽን ዳይሬክተር ዋልተር ዲ ግሪጎሪዮ በራሳቸው በሴፕ ብላተር ከኃላፊነት እንዲነሱ መደረጋቸው ነው። ሌላው ደግሞ የአውሮፓ ፓርላማ ብላተር አሁኑኑ ከኃላፊነት እንዲለቁ ጥሪ አቅርበዋል። እነዚህ ዜናዎች ናቸው፣ ባለፉት ሁለት ቀናት ከወጡት ውስጥ እንግዲህ አንኳር የሚባሉት። የመጀመሪያው ደዋያችን ከዚህ ከዩናይትድ ስቴትስ ጥያቄ አቅርበዋል። ይህ ጥያቄ የተከበሩ አቶ ፍቅሩ ክዳኔ ነው። አሜሪካን አሁን ፊፋን አባሎች እያመሰች ነው እውነት ለፊፋ ስፖርት ተቆርቅሮ ነው ወይስ አሜሪካኖች ከራሻ ጋር ያላቸው ችግር ያንን ለማንጸባረቅ ፈልገው ነው በተለያየ ዓለማት ያሉ መሪዎች በየሀገራቸው በተለይ አፍሪካ መሪዎች እያመሱ ነው። አስተያየቶትን ሸጡ ነበር። አመሰግናለን። አይ የለም ይሄ የኤፍ ቢ አይ ምርመራ የተጀመረው የሚደረገውም ከመካከለኛው አሜሪካን ውድድሮች ላይ የተመሰረተና በቴሌቪዥን ምክንያት በተገኘው መቶ ሀምሳ ሚሊዮን ዶላር ላይ ነው ማጣራት የጀመሩት። ግን እንደ አጋጣሚ ሆኖ ለሁለት ሺ ሀያ ሁለት አሜሪካ ተወዳድራ ስለተሸነፈች እንዲሁ አያያዙት እና በተለይ የፊፋ ኮንግሬስ ዙሪክ ላይ በሚደረግበት ጊዜ አንድ ስምንቱ እንዲታሰሩ ማድረጋቸው ሌላ ምክንያት ወይም ሌላ ፍቺ ሰጥቶታል። ምናልባት አቶ ታደለ እዚህ ላይ የሚጨምሩት ካለ ለእርስዎ ምድልስ እርግጥ፣ ይሄ ነገር አሜሪካኖች የተለየ ፍላጎት የላቸው ወይም አላቸው ብሎ ለማለት ከባድ ነው። መጀመሪያ ላይ ሁላችንም ትክክል አይደለም ብለናል። አንድ ሀገር የጸጥታ ኃይሎች ስዊስ ድረስ ሄደው ጉባኤ አካባቢ ድረስ ሄደው ማሰር የለባቸውም የሚል ማስደንገት ነው የሚል አመለካከት ነበረ። ነገር ግን አንደኛ በኋላ ከተፈጠሩት ክስተቶች ስናይ ሁለተኛ ደግሞ ኤፍቢአይ ብቸኛ ዓላማው የዚህ የፊፋ ዓለም ዋንጫ ሁለት ሺ ሀያ ሁለትን በኳታር መሸነፉ ቢሆን ኖሮ አንደኛ ሶልት ሌክ ሲቲ ካሸነፈ በኋላ በኢንተርናሽናል ኦሊምፒክ ኮሚቴም ላይ ዘምቷል። ኤፍቢአይ ውድድሩ ካለቀ በኋላ ያው ሁለተኛ ደግሞ ብራዚልና ቺካጎ በሪዮ ዴ ጃኔሮና ቺካጎ መሀል ኢንተርናሽናል ኦሊምፒክ ኮሚቴ ሪዮ ዴ ጃኔሮ መርጧል። ያን ጊዜ ሚሼል ኦባ ዓላማ ሁሉ ሄደው ካምፔን አድርገው ነበር። በነዛ ጊዜዎች ያልተደረገ ነገር አሁን ተደረገ ብሎ ለማመን ያስቸግራል። የፊፋ እስካንዳል የመጨረሻ ውጤቱ ሲታወቅ የበለጠ ግልጽ የሚሆን ይመስለኛል። እስክንድርም ከአንተ በኩል ይኖራሉ እና ወደ አንተ እሺ። አዲሱ ጠያቂው፣ ያሉት ሀብታሞቹ ሀገሮች በተለይ አሜሪካና እንግዲህ የፊፋን ጓዳ መበርበር የሙስና ችግሮቹንም እየመዘዙ ማውጣት የጀመሩት የሁለት ሺ አስራ ስምንቱ የዓለም ዋንጫ ለሩሲያ የሁለት ሺ ሃያ ሁለቱ ደግሞ ኳታር በመሰጡ ተበሳጭተው ነው የሚሉ አሉ። ይህን በግልጽ የተናገሩ የአፍሪካ እግር ኳስ መሪዎች አሉ። ለምሳሌ የናሚቢያው እግር ኳስ ፌዴሬሽን ፕሬዚዳንት ፍራንስ ምቤዲ፣ ብላተር ከሀላፊነት ለቃለሁ ማለታቸው በራሱ የራሳቸው አጀንዳ ባላቸው አሜሪካውያንና አውሮፓውያን ጫና እየመጣ ነው በማለት በግልጽ ተናግረዋል። በሌሎች ጥያቄዎችም የምንመጣበት ይመስለኛል። ይህንን ነገር ግን የመጀመሪያው ጥያቄ ብዙ ማስተዋወቅ አያስፈልገውም። አዲሱ በዓለም አቀፍ ደረጃ እጅግ ገናና ስም ያለውና Saya juga terus salah. Karina. ከእንግሊዝ ፕሪምየር ሊግም የቼልሲ ደጋፊ ነው። የፊፋ ጉዳይ ሲነሳ እንግዲህ የእግር ኳስ አፍቃሪዎች የሚሉት አይጠፋም። ና እሺ፣ እና ዳምጥ ስቲ አስተያየቱን በፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጭሃል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው፣ እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ እሳቸው በልደረባ ሲያዙ ነበረ ሪዛይን ማድረግ የነበረባቸው። ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝ ማልችል ሮል ነው። አፍሪካ ያላት ምንድን ነው? ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባኝ ብሎ ቦት መስጠት በጣም ትንሽ ያበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳጭቶኛል። በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ አይደብሌፍም ወይም ኢንተርናሽናል አትሌቲክስ አሶሴሽን ውስጥም ይከሰታል የሚል ግምት አለኝ። በፊፋ ውስጥ የተከሰተው ክስተት እንደ ስፖርተኛ ትንሽ ያበሳጭሃል። ሁለተኛ ነገር ደግሞ ትንሽ ኮምፕሊኬትድ ያደረገው ነገር በዚህ ቅሌት ተይዘው እያለ እንደገና ተመልሶ የፊፋው ፕሬዚዳንት መወዳደራቸው፣ እሱ ራሱ አንድ ሪዛይን ማድረግ ከነበረባቸው መጀመሪያ ወደ እንትኑ ከመግባታቸው በፊት እሳቸው በልደረባ ሲያያዙ ነበረ። ዲዛይን ማድረግ የነበረባቸው ሌላ ሶስተኛ ነገር እኔ የአፍሪካ ሮል በጣም ሊገባኝም አልችል። ሮል ነው አፍሪካ እያላት ምንድን ነው ፊፋ ፕሬዚዳንት እስከሆነ ድረስ እኔ ምን አገባይ ብሎ ቦት መስጠት፣ በጣም ትንሽ አበሳጫል። አፍሪካ የራሷ ራሷን መሆን መቻል የለባትም ነው። እኔ በቃ ትንሽ እኔን እሱ ነገር አበሳይቶኛል። ለምን ያልከኝ እንደሆነ በቃ ነገሮች ሁሉ በቃ ውስጥ ለውስጥ መጠቃቀም በነገራችን ላይ ይሄ ጉዳይ የዚህ የፊፋ ጉዳይ ወደ አይ ደብሊ ኤፍም ወይ ደሞ ኢንተርናሽናል አትሌቲክስ አሶሴሽን ውስጥም ይከሰታል የሚል ግምት አለ። አሁንም ወደ አቶ ፍቅሩ ሊሄድና ላስጀምር። አፍሪካ ያው እንደ እስያ እና እንደ ሌሎቹ አህጉር ኮንፌዴሬሽኖች በላተርን የደገፈችው። በላተር ለአፍሪካ ብዙ ውለታ የዋለ ሰው ነው። አሁን ስለተዋከበ እኮ አይደለም መርሳት የሚያስፈልገው። እና ለዚህ አፍሪካ ደግፋለች አሁን የሚቀርብ ማ እንደሆነ ግን አይታወቅም። ስለዚህ ድንገት አንዱ አድርጦ የሚጠብቅ ሊኖር ይችላል። በፈረንሳይ መንግስትም የሚደገፈው ይሄ ፕላቲን የተባለው የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ነው። አፍሪካኖችና እስያኖች ትንንሾቹ ሀገሮች በፊፋ የድምጽ ብልጫ ስላላቸው እኛ አውሮፓያኖቹ ገንዘብ የምናመጣው ውድድራችን በቴሌቪዥን የሚተላለፈው ምንም አይነት ለውጥ ልናመጣ አልቻልንም፣ ፊፋ ብሎ የተሳደበ ሰው ነው። ሌላ አፍሪካም ሆነ ኤሽያ ለጊዜው የሚያቀርቡት ተወዳዳሪ አለ አይመስለኝም። አሁን የፊፋ የስራ አስኪያጅ ኮሚቴ እንደ አውሮፓ አቆጣጠር በሀያ ጁላይ ይሰበሰብና በዛን ጊዜ ነው የሚወስነው መቼ ጠቅላላ ጉባኤው እንደሚጠራ እና እዛ ላይ ነው እንግዲህ ማን እንደሚቀርብ ለማወቅ የሚቻለው። እና ያኔ አፍሪካም እራሷ ተሰብስባ የራሷን አስተያየት አትሰጥ አትቀርም። እንደው በነገራችን ላይ አቶ ፍቅሩ የኢሰ ሀያቱን ጉዳይ ዘንግተውት ነው ወይንስ ምናልባት እሱ አይቀርብም የሚል ነገር አለውት? ብዙ ሰው ይሄን ያወራ ይገምታል ማለት ነው። የለም አይመስለኝም፣ የሚቀርብ አይመስለኝም። ከአሁን በፊት ተወዳድሮ አይቶታል። ስለዚህ መከራው አፍሪካ ውስጥም ሆነ እስያ የትኛውም ዓለም ወጣቶቹን ያለ ማዘጋጀትና እስካሁን ድረስ ያሉት የስፖርት መሪዎች በሙሉ በእድሜ የገፉ መሆናቸው ያሳዝናል። ይህን ጊዜ ወጣቶች ቢኖሩ የዛሬ አርባ ሀምሳ ዓመት ቢሆን ሀያ ሰላሳ ሰው ሊቀርብ ይችል ነበር። አሁን ማን ነው ተብሎ ስሙ እንኳን የሚጠራ የለም። ስለዚህ እስቲ እንግዲህ ልክ እንደ ኩዴታ አይነት ነገር ነው። ማን እንደሚመጣ አይታወቅም። መጠበቅ ነው። መልካም እንደው በአትሌት ኃይሌ ጥያቄም ሆነ በሌላው ጉዳይ ላይ አቶ ታደለ እዚህ ላይ ጨምሮ። አዎ እንግዲህ ብላተር ለአፍሪካ፣ ለዓለም ፉትቦል አልሰሩም ለማለት ይከብዳል። ሰርተዋል። ከመጀመሪያም ጀምሮ የፊፋ ዲቨሎፕመንት ኦፊሰር ሆነው ሲቀጠሩ የተቀጠሩት ለአፍሪካ ነው። እንደውም ለኢትዮጵያ ጥያቄ እኔ ፎቶግራፉ አለኝ እዚህ የአፍሪካ አዳራሽ ወጥተው በልጅነታቸው የአስተማሪዎች ቡድን መሪ ሆነው ከዛ ጊዜ ጀምሮ ብዙ የልማት ፕሮግራሞች አካሂደዋል። ከዛ በተረፈ ግን ብላተር ለአፍሪካ ያደረጉት የብላተር ስጦታ ነው የሚለው ላይ እኔ አልስማማም። ትክክል አይደለም፣ መሰረታዊ ስህተት ነው። የአፍሪካ መብት ከብላተር በስጦታ የሚገኝ አይደለም። የአፍሪካ መብት ከብዙ ጊዜ ትግል በኋላ ከረጅም ጊዜ በፊት የተገኘ መብት ነው። አፍሪካ ያንን መብቷን በሙሉ ጠቅልላ ብላተር ላይ ማስቀመጧና የብላተር ስጦታ ማስመሰሏ የራሷን መብት አሳለፋ እየሰጠች ነው። እና እኔ በማንኛውም ጉባኤ ቢሆን አፍሪካ ከግለሰብ ይልቅ አጀንዳ ደግፋ ብትነሳ የተሻለ ይመስለኛል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትም ሰባት መቶ ሀምሳ ሺህ ዶላር ለኢትዮጵያ ይሰጣሉ በየአመቱ ብለዋል። ብላተር አይደሉም የሚሰጡት የኢትዮጵያ ድርሻ ነው፣ ከፊፋ አባልነቷ የምዕራቡ ሚዲያ ቢሆን ደጋግሞ ለደሀ ሀገሮች ብር ስለሚወትን ይላል። ምን ማለት እንደሆነ አይገባኝም እንጂ አውሮፓን ቢሆን ከፊፋ ገንዘብ ተጠቃሚ ነው፣ ሁሉም ያገኛል። ከዛ በተረፈ ግን ብላተር ለአፍሪካ ለሰሩት ስራዎች ብናመሰግናቸው ተገቢ ይሆናል የሚል እምነት አለ። ምንድን ነው እዚህ ላይ አዲሱ ለመጨመሪያ ያህል ጥያቄ ለአቶ ታደለ ብዙ የአፍሪካ እግር ኳስ ፌዴሬሽኖች መሪዎች እርግጥ የብላተር ስጦታ ባይሆንም እንኳ ብላተር ያን በማስፈጸም ረገድ ሚና ተጫውተዋል የሚሉ አስተያየቶች ሲሰጡ እየተደመጡ ነው። ለምሳሌ የዓለም ዋንጫን የማዘጋጀት ዕድል ለስድስቱ አህጉራዊ ፌዴሬሽኖች በዙር እንዲዳረስ መደረጉ የእግር ኳስ እድገት ለማበረታታት የሚደረገው የገንዘብ ድጋፍ እንዲቀጥል መደረጉ፣ እንደዚህ እንደዚህ አይነት ነጥቦችን ይጠቅሳሉ። ለምሳሌ የናይጄሪያ እግር ኳስ ፌዴሬሽን ፕሬዚዳንት አማጁ ፒኒክ ሰሞኑን ለቢቢሲ ሲናገሩ ነበር እና ያለ ብላተር ይህ ሁሉ አይሆንም ነበር ብለዋል። እና በአስፈጻሚነት የተጫወቱ ሚናስ ሲሉ የሚጠይቁ አሉ። አልኩኝ እኮ እኔ ብላተር ይሄን ነገር በማስፈጸሙ በኩል ላደረጉት ሁሉ መመስገን ይኖርባቸዋል። ነገር ግን ማስፈጸማቸው ተግባራቸው ነው። ተግባራቸውን እንደ ስጦታ ወይም እንደ ብላተር ስጦታ አድርጎ ማየት ስህተት ነው። ብላተር ሲኖር የአፍሪካ አገሮች ከፊፋ ተጠቃሚ ይሆናሉ ብላተር ሲወርድ ከፊፋ ተጠቃሚ አይሆኑም የሚለው አመለካከት ስህተት ነው። ወደ የሚቀጥለው ጥያቄ ሄዳለሁ። በኢሜል የላኩ ናቸው። አንድ አድማጭ ሴፕ ብላተር፣ እኔ ምን አውቃለሁ፣ ስንቱን ነገር አውቃለሁ፣ እያንዳንዱ ምን እንደሚሰራ ምን አውቃለሁ ሲሉ ተደምጠዋል። እንዴ እዚህ ኃላፊነት ላይ ሆነው እኔ ምን አውቃለሁ ብሎ ነገር እንዴት ነው ብለዋል። ምናልባት ቃላቸውን በትክክል ወስደው ከሆነ አላቅም። በዚህ ላይ አስተያየት ትሰጡናላችሁ። አንድ ይሄ ነው። ሌላ ግን በድምፅ ያገኘሁት አለ። ከዚሁ ከዩናይትድ ስቴትስ ዳላስ ከተማ ብዙ በተለይ በእግር ኳስ ስፖርት አፍቃሪዎች ያውቋቸዋል። ዓለም አቀፍ አልቢትር ወይም ዳኛ ናቸው። በቀለ ኪዳና ይባላሉ። ጥያቄ ልከዋል። በተለይ አቶ ፍቅሩ እድሜ ልኩን በስፖርቱ በዚህ በፊፋ የታወቀና ጉዳዩን በቅርብ የሚከታተለው መሆኑን እረዳለኝ እና ትንሽ ማብራሪያ ቢሰጠኝ ብዬ ከተውኩት ስፖርቱን ዓለም ቆይቻለሁ የተለወጡ ነገሮች እንዳሉ ምናልባት ማብራሪያ ቢሰጠን ብዬ ነው። ፊፋ የራሱ አስተዳደርና ደንብ ወይም ባይሎ ሁሉንም ነገር በዛው በስፖርቱ ባለም አቀፉ እንትን የሚዳኝበት እና የሚወስንበት እንትን ነበረው። ድሮ ነው የስተማቀው ድረስ አሁን ግን መልኩን ለየት አድርጎ ወደ ወንጀል ምርመራ ወደ ምናምን ሄዶ ለወጥ ያለ ሆኖ አግኝቼዋለሁኝ። ይሄ ነገር አዲስ የተለወጠ ነገር አለው ወይስ በጥንቱ የሚተዳደር ነው ወይስ እንደው የዓለም ቁንጮ ነኝ በማለት አሜሪካ ኢንቨስቲጌት ላድርግ ብሎ በጉልበት ገፍቶ እየመጣ ነው። ይሄንን እንደው ያብራሩልኝ ብዬ ነው። ከጊዜ አኳያ እንግዶች፣ አጠር አድርጌ አቀረብኩ እንጂ አቶ በቀለ ረዘም አድርገው ነው የጠየቁት። ፊፋ ራሱን የቻለ አካል ነበር ፍርድ ለመስጠት። ሌላው ቀርቶ አባላቱ መካከል ችግር ቢፈጠር እንኳ ፍርድ ቤት ሄደው አያውቁም። ይሄ ጣልቃ ገብነት አስፈላጊ ነበር ወይ ነው ወይስ ይህን ትልቅ ድርጅት ለማዳከም የተቃጣ ሙከራ ነው እስከ ማለት ሄደዋል እና አዲስ አበባ ሄጄ ለአቶ ታደለ እድልስ። እሺ ለነገሩ ጥያቄ እንደገባኝ ፊፋ ራሱን በራሱ ይምራ ነው። የዚህ የሰሞኑ ሁኔታም ትልቁ ችግር ፊፋ ራሱን በራሱ መምራት አልቻለም ነው ምንድን ነው? እርግጥ እንኳን ፊፋና የኢትዮጵያ እግርኳስ ፌዴሬሽን ከኢትዮጵያ መንግሥት ነጻ መሆን አለበት። ነገር ግን ከወንጀል ሕግ ነጻ መሆን ይቻላሉ ወይ ነው እኔ ንጹሕ እስከሆነ ድረስ ፊፋ ኤፍቢአይንም እኮ መክሰስ የሚችል ይመስለኛል። ግን ሰሞኑን ካየ ነው ከዚህ በተለይ ከደቡብ አፍሪካ የአስር ሚሊዮን ዶላር ጉዳይ ጋር ሲታይ ንጹህ አይደለም። ንጹህ ያልሆነ ደግሞ በአደባባይ ወጥቶ ለመሟገትም ሆነ ለመክሰስ አይደፍርም። ችግሩ የዓለም አቀፍ ወንጀልና የፊፋ የውስጥ ጉዳይ ሁለቱን ለይቶ የማየቱ ላይ ይመስለኛል። በፊፋ የውስጥ ጉዳይ እየገባ ካለ ለምሳሌ ትናንት የአውሮፓ ዩኒየን ብላተር አሁኑኑ ስራ አቁሙ ማለቱ በማያገባው ነው የገባው፣ ትክክል አይደለም። ነገር ግን የወንጀል ጉዳዮች ሰዎችን ወንጀል የሚከታተሉ ተቋሞች በየሀገሩ ቢከታተሉ ስህተቱ ምን ላይ እንደሆነ አይታይም። ያላቸውን አስተያየታት አቶ ታደለ እንዲሰጡን ነው። ለቅደም ተከተሉም ተራ ለመስጠት ነው እንጂ ጥያቄው በቀጥታ አቶ በቀለ፣ አቶ ፍቅሩ ፊፋ ውስጥ ብዙ የቆዩ ስለሆኑ በተለያየ አመራር ቢያብራሩልኝ ነው የሚለውና፣ አቶ ፍቅሩ ወደ እርስዎ ልምጣ። ይሄንንም ቀደም ያለውንም ደግሞ አንድ ሀሳብ በኢሜል የመጣውን አቶ በቀለ እንዳለው ምንም የተለወጠ ነገር የለም ያው የፉትቦል ህግ አለመተዳደሪያ ህግ ይፈልጋለሁ ግን፣ የዓለም ኢኮኖሚ ለውጡ በዚህ በቴሌቪዥን መብት የተነሳ የፉትቦሉም ሆነ የኦሊምፒክ እንቅስቃሴውም ሁሉም ባለሀብታሞች ስለሆኑ ለዚህ ነው የነ ሙስና ሁሉ የገባው። እና እሱ ለመከላከል እያንዳንዱ ልዩ ልዩ ኮሚሽኖች መቋቋማቸው አልቀረም። እውነት ነው በድሮ ጊዜ ራሱ የስፖርት ድርጅቱ ብቻ ነበረ ውሳኔ የሚሰጠው። አሁን ግን ወደ ፍርድ ቤት እንዳይሄዱ ሎዛን ላይ አንድ የስፖርትን ጉዳይ የሚመለከት ፍርድ ቤት ለብቻው አቋቁመዋል። ከኮንፌዴሬሽኑ ወይ ከፌዴሬሽን ጋር የማይስማማ ወይ ጭቅጭቅ የፈጠረ እዛ አቤት ለማለት ይችላል። ይሄ ግን ወንጀልን የሚመለከት ስለሆነ በመንግስት ደረጃ ነው የተያዘውና ያው አሜሪካን ኤፍ ቢ አይ የስዊስን መንግስት ጠይቆ እነኛን ሰዎች ሆቴላቸው ወስደው ለማሰር በቅተዋል። በመሰረቱ በስፖርት አላሙ ያው የስፖርት መመሪያዎቹ መተዳደሪያ ደንቦቹ እንዳሉ ናቸው። ይሄ የኢኮኖሚክ ጉዳይ ሆነውንና ወንጀልን የሚመለከት ነገር ያው በፍርድ መታየት አለበት። ለዚህ ነው የአሜሪካን መንግስት ከሌሎቹ መንግስታቶች ጋር እርዳታ ጠይቆ እነኚህን ሰዎች ለማሰር እና ወደ አሜሪካን እንዲሄዱ ጠይቆ ነበረ። ግን ሁሉም አንፈልግም አንሄድም ብለዋል። በዚህ ላይ አሁን ፍርድ እየተጠበቀ ያለው ገፍቶ የመሄድ ነገር አይታይም። ግን አቶ ፍቅሩ አሁን አሜሪካ ይምጡ እስከ ማለት ድረስ ቀደም ሲል እንዳሉት የተለወጠ ነገር የለም። የራሱ የፍርድ አካል አለው፣ ራሱን የቻለ ዳኝነት የሚሰጥበት ክፍል አለ እስከተባለና ያ እስካለ ድረስ ለምንድን ነው ይሄ ሁሉ እዛ ድረስ ትርፍ መንገድ መሄድ መቼም አሜሪካንን ጋና የበልጥ እናንተ ታውቁት አላቸው። አደለም የትም ቦታ ውሳኔ የሚሰጡ የሚያስይዙ ናቸው። እነሱን የተቋቋመ ፑቲን ብቻ ነው የመስኮቡ መሪ። ከሀገራቸው ውጭ መጥተው ይህንን የሚፈጽሙት በምን ኃላፊነት ነው የማለት ጥያቄ አቅርቦ የነበረው እስክንድሮ ወደ አንተ እየመጣሁ ነው። ምናልባት ከአንተ ጋር ያለ አስተያየት ካለ ወይም ጠያቄም ካለ ደግሞ፣ ወደ እኔ ከማድረጌ በፊት አንደኛው ጥያቄ በጽሁፍ የመጣ ነው። ከስዊዘርላንዳዊ ሴፍ ብላተር በፊትም ሌሎች ፕሬዚዳንቶች ነበሩ። ኢትዮጵያዊውን ይድነቃቸው ተሰማን ጨምሮም በርካቶች በስራ አስፈጻሚ ኮሚቴ አባላትነት እና በሌሎች ኃላፊነቶች አገልግለዋል። አሁን ፊፋ ውስጥ ምን መጣ? ፊፋ ሀብታም እየሆነ ስለመጣና የገንዘብ ምንጩም እያደገ ስለሄደ ነው ወይ ሙስና መታየት የጀመረው የሚል ነው። ሌላው ከዚህ ጋር ተያይዞ እንዲመለስ የምፈልገው በድምጽ የመጣ ጥያቄ ነው። አዲሱ ጥያቄውን የላከው ኮሜዲያን ደረጀ ሀይሌ ነው። ታዋቂው ኮሜዲያን ደረጀ ሀይሌ እንግዲህ የእግር ኳስ አፍቃሪ እና የስፔኑ ክለብ ባርሴሎና ደጋፊ ነው። ደረጀ ባርሴሎና በፕላኔታችን ያለ ምርጥ ቡድን ነው፣ ምድርን ወክሎ ከሳተርን፣ ከጁፒተር እና ከማርስ ጋር መጫወት ይችላል ብሎኛል። የእሱን ጥያቄ እናዳምጥ። ደረጀ ሀይሌ ይባላለው ኮሜዲያን ኳሱን በደንብ ስለምከታተል በስፖርቱ ዙሪያ አንዳንድ ነገሮችን፣ ጥያቄዎችን ለማቅረብ ነው። ከቀልዱ ባሻገር በኳስ ስለምዝናና ነው። ሴፕ ብላተር ይህን ያህል ዓመት መንበሩ ላይ ሲቀመጡ ከሌሎች የስራ ባልደረቦቻቸው ጋር ሆነው በሚመሩት ተቋም ላይ የሚፈጠሩትን የሙስናና ሌሎች አመራር ብሉሽነቶችን ሳያውቁ ቀርተዋል ብዬ አላስብም። እንዳላወቁ ሆነው ያሳልፉት ነው ይመስለኝና ምንም አይነት ተቃውሞ ወይም ጥያቄ ወይም ደግሞ ኦዲት ሳይደረጉ ዘንድሮ ነው ይሄ ነገር እንትን ያለው። ግን ይሄን ያህል ዓመት ለምን ዝም ተባሉ? የመጀመሪያ ጥያቄ። ሁለተኛ ጥያቄ አሜሪካና እንግሊዝ ናቸው በአሁኑ ሰዓት ይሄንን ነገር ይበልጥ ያራገቡትና ከፍተኛ ትኩረት ተሰጥቶት እዛ ውስጥ ያለው ነገር እንዲፈተሽ ግፊት በማድረግ ላይ የሚገኙት ልክ እንደ ዩኤን እዚህ ውስጥም ገብተው በራሳቸው መንገድ በራሳቸው ስልት አመራሩን ሊያሽከረከሩት የሚፈልጉ ይመስለኛል። ይህን ያህል ዓመት ለምን ዝም ብለው ተቀመጡ? ዛሬ ላይ ለምን መንቀሳቀስ ጀመሩ? በምን ምክንያት ነው? አመሰግናለሁ። ወደ መርሱ እንሄዳለን። በነገራችሁ ላይ ደረጀ ያቀረበው የተደጋገመ ሀሳብ አለ ። አሜሪካና እንግሊዝን ምዕራባውያን ለምን እንደዚህ አሁን አሉ ብላተርስ እስካሁን እንዴት ቆዩ የሚል የመሳሰል እና አቶ ወታደለን እናስቀድም። እዚህ ላይ ለማከል ያህል አዲሱ አሁን ያልከውን ደረጀም የጠቀሰውን ሀሳብ አንዳንድ የአፍሪካ እግር ኳስ ፌዴሬሽን ፕሬዝዳንቶችም አንጸባርቀዋል። ለምሳሌ ሲያሲ ኒያንታኪ የጋና እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። ምዕራባውያኑ ፊፋን ልክ አምስት የኒውክለር ባለቤቶች የሆኑ ኃያላን አገሮች እንደሚያሽከረክሩት የተባበሩት መንግስታት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ሰኔ ሶስት እንደ አውሮፓውያን አቆጣጠር በታተመው ታይም መጽሔት ላይ ተናግረዋል። እንዲህ አይነት ሀሳቦች የሚያንፀባርቁ የእግር ኳስ መሪዎችም ታይተዋል ለማለት ነው። ወደ አቶ ታደለ መሄድ ይቻላል። እሺ፣ አንደኛ ነገር በዓለም እግር ኳስ አካባቢ እንግሊዝ እና ፊፋ ጸብ የጀመሩት ዛሬ አይደለም። ፊፋ እንደውም ብላተርም እዚህ ሁሉ መከራ ውስጥ የገቡት የሚመስለኝ በሺህ ዘጠኝ መቶ ሰባ አራት እንደ አውሮፓ አቆጣጠር በፍራንክፈርት ጉባኤ የሁሉም አባል አገሮች መብት እኩል ሲሆን ነው። ፊፋን የሚያክል ዴሞክራቲክ ተቋም አለም ላይ የለም። ጅቡቲና አሜሪካ እኩል አንዳንድ ድምፅ ነው ያላቸው። እንግሊዞች ይህንን አልወደዱም። በዛን ጊዜ እንደውም አንድ እንግሊዛዊ ዴቪድ ያሎፕ የሚባል መጽሐፍ ጽፏል። በሺ ዘጠኝ መቶ ዘጠና ዘጠኝ ብላተር ለምርጫ የመጀመሪያ ምርጫ እንደቀረቡ ጊዜ ሀው ስቶል ደጌም ብሎ ነው አረሱን የሰጠው። እንግሊዞች ሌላው አለም ነጥቆናል ፊፋን የሚል ሰርስታሌ ከሺህ በሺህ ዘጠኝ መቶ ሰባ አራት ከወረዱ ጊዜ ጀምሮ ያ እምነት አላቸው። በዛ መጽሐፍ ላይ እንደውም እኮ የመጀመሪያው በአለም እግር ኳስ የመጀመሪያው የጉቦ ተከሳሽ የእኔ አባት ነው፣ ሶስት መቶ ሺህ የስዊስ ራንክ ተቀብሎ ሀበላኝን ያስመረጠ እሱ ነው ብሎ ጽፏል። ችግሩ ምንድን ነው? የዛን ጊዜ ገፍተው መሄድ አልቻሉም። ማስረጃ ማቅረብ አይችሉም። አፍሪካ ደግሞ በዛን ጊዜ የጠየቀችው መብቶቿን ነው። መብቶቿን ለማግኘት ጉቦ የሚሰጣት የለም። የራሷን መብት ብቻ ሳይሆን የአለምን መብት ነው። እኔ ዛሬ በጣም ያሳዘነኝ ምንድን ነው፣ ያንን በመከራ የተገኘ እኩልነት ፊፋ በንጽህና ተጠቅሞበታል ወይ? እንግሊዞች በተለይ ተነጥቀናል፣ የፊፋ አመራር የኛ መሆን አለበት የሚለው አመለካከት እንደተጠበቀ ሆኖ ፊፋ ራሱን ንጹህ አድርጎ ቢቆይ ማንም ሊነካው አይችልም። ዛሬ እኮ የነካው ኤፍ ቢ አይ ብቻ ሳይሆን ስዊሶችም፣ ስዊስ ራሱ እየመረመረው አይደለም እንዴ? ግን ፊፋ እንደ ኢንስቲትዩሽን ለሌሎች ምሳሌ የሚሆን ትልቅ ተቋም ነው እና ቀጣይነት ቢኖረው ነው አሁን በኋላ አይነም ያለው ያቀረበው ጥያቄ እውነት ነው። ብላተር የማያውቀው ነገር ሊኖር አይችልም። ዋናው በፕሬዝዳንት ሆኖ እዛው መስሪያ ቤት እየሰራ ነገር ግን ይሄ በዚህ በቡስና መልክ ገንዘብ ለምሳሌ በሚተላለፍበት ጊዜ አሁን ለምሳሌ ደቡብ አፍሪካ ለካሪቢያን ሀገሮች እርዳታ ብላ ያስተላልፈችው አስር ሚሊዮን ዶላር ከፊፋ ይውጣ እንጂ ምን እንደተደረገ ከዛ በኋላ ያጣራ የለም። ከዚህ በቀር ደግሞ በያንዳንዱ የፊፋ ኮንግሬስ በየአመቱ የሂሳብ ሪፖርት ይቀርባል እና ሁለቱ ሁለት መቶ ዘጠኙ ብሔራዊ ፌዴሬሽኖች ያጸደቁት ነው የሚሰራው። ለብሔራዊ ፌዴሬሽኖች የሚሰጠው ገንዘብ ይህንኑ ነው። ምን ላይ እንደዋለ በደንብ ተረጋግጦ ሪፖርት ይቀርባሉ ወይ? ይህንን የሚያውቅ ሰው የለም። ስለዚህ ፊፋ በአንድ በኩል ይህን ሁሉ ነገር ባለማጣራቱ አዲስ አይነት የሙስና ዘዴ የፈጠረ ይመስላል። ማለት ሂሳብ አጣርቶ ያለማቅረብ ወይም የስፖርት ሚኒስቴሮችና ብሔራዊ ፌዴሬሽኖች ብዙ ጊዜ ያለው ጭቅጭቅ በዚህ የተነሳ ነው። በዚህ በዚህ ነው ብዙ ብዙ ጊዜ የዚህ የሙስና በር የተከፈተውና ሁሉንም ቅሌት ውስጥ የከተታቸው ለሁለቱ እንግዶቻችን ለአቶ ፍቅሩም ለአቶ ታደለም የማቀርበው ጥያቄ ነው። አፍሪካ አሁን በተፈጠረው ሁኔታ ስጋት ሊገባት ይገባል ወይ ነው ጥያቄ። በመጀመሪያ ነገር አፍሪካ ምንም የሚያስፈራት ነገር የለም። ሁለት መቶ ዘጠኝ ሀገሮች አሁንም ቢሆን በድምጽ ብልጫ አላቸውና የድምጻቸው ማንም ሊወስድ አይችልም። ግን አውሮፓያኖች በፕላቲኒ የተነሳ እንደዚህ ሀሳብ ከየቦታው ብቅ እያለ ነው ይሄ የአውሮፓውያኖች ነው እንጂ ከሌላ አህጉር የመጣ እንትን የለም እና በዚህ በኩል ምንም አይነት ለውጥ ይኖራል ብዬን ጭራሽ አላም ነው በጣም አመሰግናለሁ አቶ ፍቅሩ ከፓሪስ አቶ ታደለው በእኔ በኩል ቅድም ያልኩትን ነው የማጠናክረው አፍሪካ መሰረታዊ ስህተት መሰራት የለባትም ማንኛውም መብቷ የብላተር ስጦታ አይደለም፣ መብቷ ነው። ያንን እስካወቀች ድረስ እና በሚቀጥለውም ጉባኤ ለመብቷ እስከተሟገተች ድረስ ኤዥያም ተመሳሳይ አቋም ስለሚኖራት፣ ኮንካካፍም ተመሳሳይ አቋም ስለሚኖራቸው የዚህ የፕሮፖርሽናል ቮት ሲስተም ወይንም ለአገሮች የተለያየ የድምፅ ደረጃ ይሰጥ የሚለውን ተቀባይነት የሚያገኝ አይመስለኝም። የሚያሰጋት ነገር የለም ነው የሚሉት። ለዛ መብቷ እስከተሟገተች። አድማጮች ፕሮግራማችን እስከ አሁን ሰዓት የተከታተላችሁት ነበር። በመደበኛው ሶስት ሰዓት ተመልሰን እንገናኛለን። በእኔ በኩል ሰላም፣ ደህና እምሹ። Gracias. Summer, I need to fetch at that. I know, John, the might agree to me. Was to come. This program has come to you from the Voice of America, Washington.